የአሜሪካ ድምፅን ለአራት ዓመታት በዲሬክተርነት የመሩት አማንዳ ቤኔትና ምክትላቸው ሳንዴ ሱጉዋራ ትላንት ሰኞ ስራቸውን በፈቃዳቸው ለቀቁ። ዲሬክተር ቤኔት ስራቸውን የለቀቁት ከዩናይትድ ስቴትስ ግብር ከፋዮች በሚያገኘው በጀት የሚንቀሳቀሰውን የዜና ድርጅት የጋዜጠኝነት ነጻነት ላይ ከዋይት ሀውስ፣ የቻይናን ፕሮፓጋንዳ ያሰራጫል ተብሎ የቀረበበትን ጥቃት ሲከላከሉ ከቆዩ በኋላ መሆኑን ጠቅሶ የቪኦው ብራያን ፓደን ያጠላል። የተቀረውን ዘገባ ቆንጅታዬ ታቀርበዋለች። የቪኦኤ ዲሬክተር አማንዳ በኔትና ከሳቸው ጋር አብረው ስራቸውን የለቀቁት ምክትላቸው ሳንዲ ሱጋ ዋራ ለቪኦኤ ሰራተኞች ባስተላለፉት የስንብት መልእክት ላይ መስሪያ ቤቱ ከትረምፕ አስተዳደር ጋር ያለበትን ውጥረት አላነሱም። ይልቁንም ቪኦኤም በበላይነት ለሚያስተዳድረው የዩናይትድ ስቴትስ አለም አቀፍ ሚዲያ ዩኤስኤጂኤም ዋና ስራ አስፈጻሚ ሆነው በቅርቡ በፕሬዝደንት ትረምፕ የተሾሙት ማይክል ፓክ እኛም በሌላ ሰው የመተካት መብት አላቸው። አሁን እኛ ያለብን መሰናበት ነው ነው ያሉት። የቪኦኤን ሰራተኞችም እናንተነታችሁን የጋለ የሙያ ፍቅራችሁንም ሆነ ተልእኳችሁንና ሀቀኝነታችሁን የሚቀይር አንዳች ነገር አይኖርም ብለዋል። ዲሬክተር አማንዳ በይነትና ምክትላቸው ለአሜሪካ ድምጽ ሰራተኞች ባስተላለፉት የስንብት መልእክት አያይዘውም የቪኦኤን የሙያ ነጻነት የሚያስከብረውና በዓለም ዙሪያ ባሉ አድማጮቻችን ዘንድ ላለን አስገራሚ ተአማኒነት ከማናቸውም ዋናው ሚና የሚጫወተው ያ ነጻነታችን የሚጠበቅበት አጥር ነው ካሉ በኋላ አዲሱ ዋና ስራ አስፈጻሚ ፓክም እንደሚያከብሩት በዩናይትድ ስቴትስ ኮንግረስ ፊት በቃለ መሀላ አረጋግጠዋል ብለዋል። በመወሰኛው ምክር ቤት ተይዞባቸው የነበረው የማይክል ፓክ ሹመት እንዲጸድቅ ፕሬዚደንት ትራምፕ ግፊት ማድረግ ሲጀምሩ የቪኦኤ ነጻነት ከበሬታ ጉዳይና አስተዳደሩ መንግስታዊ የዜና ተቋማትን የቪኦኤ መተዳደሪያ ቻርተር ሩሲያ፣ ቻይና፣ ኢራንና ሌሎችም በሳንሱርና በአፈና ስር ያሉ ሀገሮች ለሚገኙ አድማጮቹ የሚያሰራጫቸው ዘገባዎች ትክክለኛ፣ ተጨባጭና ሁሉን ወገን ያካተቱ አሜሪካን እንጂ ከአሜሪካ ሕብረተሰብ አንዱን ለይተው የሚወክሉ መሆን እንደሌለባቸው የሚያዝ ነው። ታዲያ ባለፈው ሚያዝያ ወር ዋይት ሀውስ በዌብሳይቱ ላይ የአሜሪካ ድምፅን የቻይና ፕሮፓጋንዳ በማስተጋባት ወንጅሏል። የቻይና ውሃን ከተማ የኮሮና ቫይረስ ወረርሽኝ ጋብ ማለቱን ተከትላ እንቅስቃሴዎቿ ሲከፈቱ የሚያሳይ ቪዲዮ በማውጣቱ ቪኦኤ አብዝቶ የሚያወራው ስለ አሜሪካውያን ሳይሆን ስለ አሜሪካ ጠላቶች ነው ሲል ከሷል። የአሜሪካ ድምጽ ያወጣው ቪዲዮ የራሱ ሳይሆን ከአሶሺየትድ ፕሬስ እየተወሰደ ነው። ስለ ቻይና የወረርሽኝ ይዞታ የሚያሳዩት አህዛዊ መረጃዎችም ቢሆኑ የተወሰዱት በብዙዎች ዘንድ ከማናቸውም ተአማኒ ተደርጎ ከሚታየው የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ቢሆንም፣ ዋይት ሀውስ ግን ከመወንጀል ወደኋላ አላለም። አማንዳ በነት የአሜሪካ ድምፅ ቻይናን የሞገተባቸውን በርካታ ዘገባዎችና ዝግጅቶች በዝርዝር አቅርበው የቻይና ፕሮፓጋንዳ መሣሪያ ሆኗል ተብሎ የቀረበውን ክስ አጥብቀው ተከላክለዋል። ያም ሆኖ ፕሬዝደንት ትራምፕ በአንድ የዋይት ሀውስ ጋዜጣዊ ጉባኤ ላይ ሲናገሩ የአሜሪካ ድምፅ የሚያወራውን ብትሰሙት፣ እንዴት አስጠሊታ ነገር እንደሚያወሩ ማይክል ፓክ ይግባ እንጂ ግሩም ስራ ነው የሚሰራው ሲሉ ተደምጠዋል። አሁን በዚህ ባለፈው እሁድ ደግሞ የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካ ድምጽ ጋዜጠኞች ቃለ መጠይቅ እንዳይሰጡ በውስጥ ማስታወሻ ለሰራተኞቹ መመሪያ ማስተላለፉን ቪኦኤ ዘግቧል። ሲዲሲ ለውሳኔው መሰረት ያደረገው ቪኦኤ የቻይናን ፕሮፓጋንዳ ያሰራጫል በሚል በዋይት ሀውስ ዌብሳይት ላይ የወጣውን ውንጀላ መሆኑን ጠቅሷል። አማንዳ በኔት በዋይት ሀውስ አስተያየት ላይ የተመረኮዘ አሳሳቢ ፖሊሲ ያሉትን መመሪያ ሲዲሲ በአስቸኳይ እንዲያነሳ በማሳሰብ መግለጫ አውጥተዋል። ትናንት ሰኞ እኩለ ቀን ላይ ነው ዲሬክተር አማንዳ በኔትና ምክትላቸው ሳንዲ ሱጋዋራ የስራ መልቀቂያቸውን ያስገቡት ስራቸውን እንዲለቁ ከዋይት ሀውስም ሆነ በአዲሱ ስራ አስፈጻሚ ማይክል ፓክ ተጠይቀው እንደሆነ ግን በዚህ ለሰራተኞች በኢሜይል ባስተላለፉት የስንብት ደብዳቤ ላይ የጠቆሙት ነገር የለም። ማይክል ፓክን አስመልክተው በዚህ የስንብት ደብዳቤያቸው እሳቸው የገቡት ቃል ስራ ላይ መዋሉን ለማረጋገጥ እያንዳንዳችሁ ባላችሁ እውቀት፣ ለሙያችሁ ባላችሁ ክብር፣ ለተልዕኳችሁና ለሀቀኛ ጋዜጠኝነት ባላችሁ ቁርጠኝነት እና በታታሪነታችሁ እንደምታግዟቸው አውቋለሁ ብለዋል። አማንዳ በነት ወጋ ጥባቂ አመለካከት ያላቸው የፊልም ሰሪና የፕሬዝደንት ትራምፕ የቀድሞ አማካሪ የስቲቭ ባነን ባልደረባው ማይክል ፓክ የሚመሩት የዩናይትድ ስቴትስ የዓለም አቀፍ ሚዲያ ድርጅት ዩኤስኤጂኤም ከሚያስተዳድራቸው ተቋማት ትልቁ የሆነው የአሜሪካ ድምፅ በዓለም ዙሪያ በ47 ቋንቋዎች በሚያስተላልፋቸው ፕሮግራሞች ከ280 ሚሊዮን በላይ አድማጮችን ይደርሳል። ከዩኤስኤጂኤም ድርጅቶች አንዱ የሆነው ኦፕን ቴክኖሎጂ ፈንድ የተባለው ድርጅት ዋና ስራ አስፈጻሚ ሊቢ ሊዮም ከትናንትና በስቲያ እሁድ ስራቸውን ለቀዋል። ሊቢ የለቀቁት በስቲቭ ባነን የዩቱብ የውይይት ፕሮግራም ላይ የቀረቡ አንድ ወግ አጥባቂ እንግዳ መባረር አለባቸው ሲሉ መከራከራቸውን ተከትሎ መሆኑ ተዘግቧል። ከአራት ዓመታት በፊት በቀድሞ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የቪኦኤ ዲሬክተር ሆነው የተሾሙት አማንዳ በነት የፑሊትሰር ሽልማት አሸናፊ መጽሐፍ የደረሱ መርማሪ ጋዜጠኛና ኤዲተር ሲሆኑ ብሉምበርግ ኒውስ፣ ፊላዴልፊያ ኢንኳይረር እና ዎል ስትሪት ጆርናልን ጨምሮ ለበርካታ አበይት የዜና ድርጅቶች የሰሩ ናቸው። ባለፈው ዓመት ብሔራዊ የፕሬስ ክለብ በሙያ ክንዋኔዎቻቸው አክብሯቸዋል። አማንዳ በኔት በዝግጅቱ ላይ ባደረጉት ንግግር የፕሬስ ነጻነትን አስፈላጊነት አስምረውበታል። የአሜሪካ ድምፅ ለሚያገለግላቸው ሀገሮች የጋዜጠኝነት ነጻነት ተምሳሌትነቱን ለማሳየት ተልዕኮ ፈተናዎቹን አስመልክተው ሲያወሱ የምታነቡትን የምታዩትን፣ አንዱንም የማታምኑበት ዓለም መኖር እስኪ ይታያችሁ። አዎ እኔና የኔ ባልደረቦች በየቀኑ የምንሰራው ነጻ ፕሬስ በሌለበት ዓለም ነው። እኛ ፕሮፓጋንዳ ስራችን አይደለም፣ ወደፊትም አይሆንም፣ ማለታቸው ይታወሳል። ለቪኦኤ በሰጡት ቃልም የነጻ ፕሬስ አስፈላጊነትን እንዲህ ሲሉ ነው አማንዳ በነት የገለጹት። እዚህ ዩናይትድ ስቴትስ እንደምንለው ህገ መንግስት ላይ የፕሬስ ነጻነት አንደኛ ማሻሻያ ወይም ፈርስት አመንድመንት የሆነው በአጋጣሚ አይደለም ምክንያቱም ለህዝቡ በነጻነት መረጃ የሚያደርስ ነጻ ፕሬስ ከሌለ ዴሞክራሲያዊ ህብረተሰብ ሊኖር ስለማይችል ነው። በአለም ዙሪያ ሲታይ መንግስታት ችግር ሲገጥማቸው ወይም ህዝብ የማይፈልገውን ነገር ሲያደርጉ ወይም መፈንቅለ መንግስት ወይም ደግሞ ምርጫን የተመለከተ ሙግት ሲነሳ መጀመሪያ ፕሬሱን ነው የሚዘጉት። ለምንድን ነው? መረጃ ኃይል ስለሆነ ነው። information is power። በዩናይትድ ስቴትስ የመወሰኛው ምክር ቤት በብዙዎች ዲሞክራት አባላት ተቃውሞ የቀረበበት ሹመታቸው የጸደቀው ማይክል ፓክ የቪኦኤን ዲሬክተር በኔትና ምክትላቸውን ስራ መልቀቅ አስመልክቶ ጽህፈት ቤታቸው ባወጣው መግለጫ የቪኦኤ ዲሬክተር አማንዳ በኔትና ምክትላቸው ሳንዲ ሱጋዋራ ስላበረከቱት አገልግሎት ዩኤስኤጂኤም ምስጋናውን ይገልጻል ለወደፊትም መልካሙን ሁሉ ይመኝላቸዋል ብሏል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የሆኑት ዲሞክራቱ ኮንግረስማን ኢሊየት ኤንግል አማንዳ ቤኔትንና ምክትላቸውን ስለ አገልግሎቶቻቸው አመስግነዋል። ሲዲሲ የበሽታዎች ቁጥጥርና መከላከል ማዕከል ለአሜሪካ ድምፅ ቃለመጠይቅ እንዳትሰጡ የሚለውን ፖሊሲውን የሚያስቆጣ ብለው በአስቸኳይ እንዲቀለብሰው አሳስበዋል። አስከትለውም ኮንግረስማን ኤንግል አዲሱ የዩኤስኤጂኤም ዋና ስራ አስፈጻሚ ማይክል ፓክ ለቪኦኤ ጋዜጠኞችና ለድርጅቱ ነጻነት መቆም ይጠበቅባቸዋል ካሉ በኋላ ለዚህ ኃላፊነት ተሹመው ይህን ማድረግ ካልቻሉ ግን ትኩረታቸው የተቋሙን የጋዜጠኝነት ነጻነት ለማራመድ መሆኑ ላይ ጥያቄ ያስነሳል ብለዋል።